ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰብአዊም ተያያዝ ጋር ምንም ከነበረን አቋም የተዛነፈ የተለየ ነገር የተካሄደ አይደለም። አሁንም ጨለማ ቤት የለም። አሁንም ጥፍር አይነቀልም። አሁንም ሰው አይገረፍም። በህግ አግባብ ይያዛል። በህግ አግባብ ይፈታል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ለጋዜጠኞች ከሰጡት ጋዜጣዊ መግለጫ የቀነጨብ ነው ነው በመግለጫው በተነሱ ጭብጦች ዙሪያ የቀረበ ግምገማ በዕለቱ አብይ ርዕስ ይዘናል። ቻይና ለኢትዮጵያ የሰብአዊ እርዳታ የሚውል ዘጠኝ ሺህ ሜትሪክ ቶን ስንዴና ሩዝ አስቸኳይ የምግብ እርዳታ ሰጠች። እርዳታው በተለያዩ ምክንያቶች ከቀያቸው ለተፈናቀሉና በኤልኒኖ የአየር ንብረት መቃወስ ሳቢያ ድርቅ በተከሰተባቸው አካባቢዎች ለሚኖሩ የህብረተሰብ ክፍሎች የሚውል ነው ተብሏል። የዚህንም ዝርዝር ይዘናል፣ በመጽሔት ክፍለ ጊዜ ይቀርባል። ለምሽቱ ካሉን ሌሎች ዜናዎች ውስጥ ሱዳን ውስጥ ባለፉት ሰኞና ሐሙስ ኤል ኦቤድ እና ኡምድርማን ከተሞች ተቃዋሚ ሰልፈኞች በጥይት ከመገደላቸው በተያያዘ ተጨማሪ ተጠርጣሪዎች እየታሰሩ ነው። በምስራቃዊት ኮንጎ ዲሞክራሲያዊት ሪፐብሊክ ከተማ ጎማ አራተኛ የኢቦላ ታማሚ መገኘቱ አሳሳቢ መሆኑንና ወረርሽኙን ለመቆጣጠር የሚደረገውን ጥረት ይበልጡን እንደሚያወሳስብ የዓለም የጤና ድርጅት አስታወቀ። ሌሎችም ዜናዎች አሉ። ጤና ስጠልን እንደምናመሻችሁ፣ ክቡራትና ክቡረን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ሐምሌ 26 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጂት ታዬ ነን። ፕሮግራማችንን የሚያቀናብረው ንጉሡ ታምሬ ነው። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን ያለም ዜና ሱዳን ውስጥ ባለፉት ሰኞና ሐሙስ ኤል ኦቤይድ እና ኡምድሩማን ከተሞች ውስጥ ተቃዋሚ ሰልፈኞች በጥይት ከመገደላቸው በተያያዘ የሀገሪቱ ወታደራዊ ባለስልጣናት ተጨማሪ ተጠርጣሪዎችን አስረዋል። ኤልኦቤድ ላይ ስድስት ተቃዋሚ ሰልፈኞች በተገደሉበት ጥቃት የተጠረጠሩ አራት የሱዳን የመንግስት ወገንተኛ ሚሊሽያ ወታደሮች ዛሬ እንደተያዙ ነው የተነገረው። ትናንት ከዚሁ ጥቃት በተያያዘ ሰባት የፈጥኖ ደራሽ ኃይል አባላት በገዢው የሽግግሩ ወታደራዊ ምክር ቤት ኃይሎች መያዛቸውንና ከኡምድሩማኑ ግድያ በተያያዘ ደግሞ ሁለት ተጠርጣሪዎች በቁጥጥር ስር መዋላቸው ተዘግበዋል። በምስራቃዊት ኮንጎ ዲሞክራሲያዊ ሪፐብሊክ ከተማ ጎማ አራተኛ ኢቦላ ህመምተኛ መገኘቱ አስቀድሞም ውስብስብ ገጽታ እየተላበሰ የሚገኘውን ወረርሽኝ የመቆጣጠር ጥረት ይበልጡ እንደሚያወሳስበው የዓለም ጤና ድርጅት አስታወቀ። ሊሳሽላይን ላይን የድርጅት ጽሕፈት ቤት ከሚገኝበት ከጄኔቫ ለአሜሪካ ድምፅ ያጠናቀረችውን ዘገባ ዝርዝር ትዝታ ብላቸው ይዛቀርባለች በኮንጎ ዲሞክራሲያዊት ሪፐብሊክ የሰሜን ኪቡ ክፍለ ሀገር ዋና ከተማ ጎማ ውስጥ እስካሁን በኢቦላ ተላላፊ የሞቱ ሰዎች ሁለት ናቸው። የመጀመሪያው አሁን ኢቦላ የተገኘበት ቡቴምቦ በተባለ ቦታ ሰኔ አራት ቫይረሱ የተጋባባቸው የእምነት አባት ወይንም ሰባኪ ናቸው። ሁለተኛው ደግሞ ከኢትሩ ክፍለ አገር ወደ ጎማ ከተማ ተጉዞ የነበረ አንድ የማዕድን ቁፋሪ ሲሆን በያዝነው ሳምንት መባቻ ሕይወቱ አልፏል። የዚህ ሰው ባለቤትና ልጁ የኢቦላ ቫይረስ በምርመራ እንደተገኘባቸው የዓለም ጤና ድርጅት ደብልዩ ኤች ኦ አረጋግጧል። የድርጅቱ ቃል አቀባይ ማርግሬት ሃሪስ ለአሜሪካ ድምፅ ራዲዮ እንዳብራሩት የኢቦላ ሰለባ የሆነው ሰው የበሽታው ምልክት ከመታየቱ በፊት በቤተሰቡና ማህበረሰቡ መካከል ረዘም ያለ ጊዜ አሳልፏል። ስለዚህ አዲስ የተገኘው ቫይረስ ምንጩ ማይታወቅ ወይንም ያልተጠበቀ አይደለም ብለዋል። we have always been worried about ቫይረሱ ያለበት ሰው ወደ ጎማ እንዳይጓዝ ሁሌም እንዳሳሰበን ነበር። ወደ ሁለት ሚሊዮን ህዝብ የሚኖርበት ሰፊ ማህበረሰባዊ እንቅስቃሴ የሚካሄድበት ከተማ ነው። የሚያዋስነውም ሩዋንዳን ብቻ ሳይሆን ከተቀሩት የአገሪቱ አካባቢዎች ጋር በመንገዶች ይገናኛል። ከዚህም በተጨማሪ አለም አቀፍ አውሮፕላን ጣቢያ ያለበት ከተማ ነው ነው ያሉት ሚስ ሀሬስ የጤና ጥበቃ ሰራተኞች ከማዕድን ቆፋሪው ጋር የተገናኙ ከ200 በላይ ሰዎችን እንደለዩ ሀሬስ ገልጸዋል እነዚህ ሰዎች የጤና ክትትል እየተደረገላቸውና የኢቦላ ክትባትም እንደተሰጣቸው ተናግረዋል በሽታው የተላለፈባቸው ሰዎች እንዳሉም ምርመራው ይቀጥላል ብለዋል የዓለም ጤና ድርጅት ቃል አቀባይ ማርግሬት ሃሪስ። በሌላ ዜና የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ኢቦላ ቫይረስ ተጠቂዎቹ ወደሚገኙባት የኮንጎ ዲሞክራሲያዊት ሪፑብሊኳ የድንበር ከተማ አስራ ሁለት ባለሙያዎች ይልኳል። በሀገሪቱ ከተቀሰቀሰው ትናንት ሐሙስ አንድ ዓመት የሞላው የኢቦላ ወረርሽኝ እስካሁን ከአንድ ሺ ስምንት መቶ የሚበልጡ ሰዎችን ገሏል። በኮንጎ ሰሜን ምስራቃዊ ክፍለ ግዛት ድንበር አካባቢ ያለው ግጭት በማያሰጋ ሁናቴ ረገብ ካለ ተጨማሪ ባለሙያዎችን እንልካለን ብሏል ሲዲሲ። 12ቱ የዩናይትድ ስቴትሱ የበሽታዎች ቁጥጥር ማዕከል አባላት ከሩዋንዳ ጋር ወደምታዋስነውና ዋና የመተላለፊያ ከተማ ወደሆነችው ወደ ጎማ ይጓዛሉ። ከተማይቱ ሶስተኛ የኢቦላ ቫይረስ ታማሚ መገኘቱን በትናንትና ዕለት አስታውቃለች። ሰሜን ኮሪያ ዛሬ አርብ ሌሊቱን ከምስራቃዊ ጠረፏ የአጭር ርቀት ተወንጫፊ ሚሳይሎችን ወደ ባህሩ ተኩሳለች ሲሉ የዩናይትድ ስቴትስና የደቡብ ኮሪያ ባለስልጣናት ተናገሩ። በአንድ ሳምንት ጊዜ ውስጥ ይሄ ሶስተኛዋ መሆኑም ተመልክቷል። የደቡብ ኮሪያ ጠቅላይ ኤታማዦር ሹም እንደ ገለጡት ፒዮንግያንግ በሀገሩ ሰዓት ከሌሊቱ ዘጠኝ ሰዓት ላይ ሁለት ሚሳይሎችን ወንጭፋለች። ወደ ሰማይ ሀያ አምስት ኪሎ ሜትር ከፍታ የተወነጨፉት ሚሳይሎች ሁለት መቶ ሀያ ኪሎ ሜትር ርቀት ላይ ማረፋቸውን ነው የደቡብ ኮሪያው አዛዥ ያስረዱት። ይህን የዛሬውን የሰሜን ኮሪያ የሚሳይል ውንጨፋ መጀመሪያ ያስታወቁት የዩናይት ስቴትስ ባለስልጣናት የአጭር ርቀት ሚሳይሎች እንደሚመስሉና ሰሜን አሜሪካ ላይ ስጋት እንዳልደቀኑ ነበር ያመለከቱት። ሰሜን ኮሪያ ባለፉት ስምንት ቀናት ውስጥ ቢያንስ ስድስት የአጭር ርቀት ወንጫፊ ሚሳይሎችን መተኮሷ ሲታወቅ፣ ድርጊቱ ወደፊት ሊካሄድ በሚችሉ የኒውክሊየር ድርድሮች ዩናይትድ ስቴትስን የመገዳደር አቁሟን አቅሟን ለማጎልበት የታለመ እንደሆንም ይታመናል ይታመናል። ባለፈው ረቡዕ የተኮሰችውን ሚሳይል ፒዮንግያንግ አዲስ የሰራሁት ግዙፍ ጉልበት ያለው ሮኬት ስትል ገልጸዋለች። የዩናይትድ ስቴትስና የደቡብ ኮሪያ የስለል አባል ስልጣናት ሙከራውን ያቺን ሀገር ከማናቸውም የቶን ጫፊ ሚሳኤል ሚሳይል እንቅስቃሴ የሚያግዳትን የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔ የተላለፈ ብለውታል። ትናንት ሐሙስ በጉዳዩ ዙሪያ በዝግ ከተካሄደ የጸጥታው ምክር ቤት ስብሰባ በኋላ የተናገሩት በመንግስታቱ ድርጅት የብሪታንያ አምባሳደር ኬረን ፒርስ አድራጎቱ ስጋት ላይ ጥሎናል ነው ያሉት። አገራችን አገራቸውን ፈረንሳይንና ጀርመንን ወክለው በሰጡት ቃልም ድርጊቱን እንደሚያወግዙ አመልክተዋል። ዩናይትድ ስቴትስ ከቀድሞዋ ሶቪየት ህብረት ጋር ከተፈራረመችው የባለ መካከለኛ ርቀት ኒውክሌር ኃይሎች ስምምነት በዛሬ ዕለት መውጣቷ ተዘግቧል። ዩናይትድ ስቴትስ ይህን እርምጃ የወሰደችው ሩሲያ አዳዲሶቹን ሚሳይሎቿን ለማስወገድ ፈቃደኛ አለመሆኗን ተከትሎ የራሷን በሚሳይል ተወንጫፊ ፈንጂ ለማምረት እንድትችል መሆኑን የተገለጸው የሩሲያ አድራጎት ውሉን የሚጥስ መሆኑን የሰሜን አትላንቲክ ሀገሮች የቃል ኪዳን ድርጅት ኔቶም አስቀድሞ ተናግሯል። ሩሲያ ሚሳይሎቿን ሙሉ በሙሉ በሚረጋገጥ መልኩ ለማውደም ፈቃደኛ ሳትሆን በመቅረቷ ለውሉ መፍረስ ብቸኛዋ ተጠያቂ ያደርጋታል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ተናግረዋል። ፕሬዚደንት ዶናልድ ትራምፕ ታሪካዊውን የቀዝቃዛው ጦርነት ዘመን ውል የሚተካ አዲስ ስምምነት ላይ እንደሚደረስ ተስፋ አድርጋለሁ ሲሉ መናገራቸው ተጠቅሷል። በእንግሊዝኛው አህጽሮት አይኤንኤፍ የሚባለውና ሁለቱ ሀገሮች ባለመካከለኛ ርቀት ተወንጫፊ ሚሳይሎቻቸውን ለማውደም የደረሱት ስምምነት እንደ ኤሮፓውያን አቆጣጠር በ1987 ዓ ም የተፈረመው በወቅቱ የዩናይትድ ስቴትስ ፕሬዚደንት ሮናልድ ሬገን እና የወቅቱ የሶቪየት ሕብረት መሪ ሚሃይል ጎርበቼቭ እንደነበረ የሚታወስ ነው። የአልቃይዳው መስራች የኦሳማ ቢንላደን ወንድ ልጅ የሽብርተኛ መረቡን መሪነት ወራሽ እንደሆነ የሚነገረው ሀምዛ ቢንላደን ተገድሏል የሚሉ ዘገቦች ቢኖሩም ዓለም አቀፉ ሽብርተኛ መረብ ለዩናይትድ ስቴትስ ደህንነት አስጊነቱ አሁንም እንዳለ ነው ሲሉ የዩናይትድ ስቴትስ ባለሥልጣናት እያስጠነቀቁ ነው። ሆኖም ባለስልጣናቱ የኦሳማ ቢንላደን ልጅ ባለፉት ሁለት ዓመታት ውስጥ በዩናይት ስቴትስ በታገዘ እርምጃ ተገድለዋል የሚሉትን ዘገባዎች ለማረጋገጥ ፈቃደኛ ሳይሆኑ ቀርተዋል። የአልቃይዳው ወራሽና መሪ ይሙትም ይኑር አልቃይዳ ሊናቅ አይገባውም ነው ያሉት። የዩናይት ስቴትስ የውጭ ጉዳይ ሚኒስትር የጸረ ሽብር እንቅስቃሴ አስተባባሪ አምባሳደር ኔተን ሴልስ በአሁኑ ወቅት እንደምንመለከተው አልቃይዳ አሁንም እንደ በፊቱ ጠንካራ ነው ማለታቸው ተዘግቧል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆች አሉላ ከበደና ቆንጅት ታየነን በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ አሃዱ ሬዲዮ ኤፍኤም 94.3 ላይ እና በናይል ሰዓት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ ያህል አሁን የሚሰሙ ድምፆች አሉ። ልክ ነው። ግን ደግሞ እነዚህ አሁንም ድረስ ድምጻቸውን የሚያሰሙ ሰዎች በከፍተኛ ስጋት ውስጥ እንደሆኑ፣ ነገ ላለመታሰራቸውም ምንም አስተማያለንም ና ጠቅላይ ሚኒስትሩ ከልባቸው መረጃው ሳይኖራቸውና የፖለቲካ ፓርቲዎች ድምፃቸውን በመግለጣቸው ብቻ እየተጠቁ ያሉ ወገኖች አለመኖራቸውን የሚያውቁ ከሆነ ያንም በአግባቡ ይመረምሩት መልካም ነው። በግልጽ በግልጽ ግን ለአማራን ታርጌት ያደረገ የሚመስል ኢለመንት አለ። የአብን ሊቀመንበር ዶክተር ደሳለኝ ጫኔን ድምፅ ነው የሰማችሁት። ጠቅላይ ሚኒስትር አብይ አህመድ በትላንትና ዕለት በሰጡት ጋዜጣዊ መግለጫ በተነሱ አንዳንድ ጭብጦች ዙሪያ ከሰነዘሩት ትችት የተወሰደ ነው። ዝርዝሩን በሁለተኛው አጋማሽ እናቀርባለን። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ ሰኔ 15 ቀን በባህር ዳር እና በአዲስ አበባ የተፈጸሙት ግድያዎች ግንኙነት እንዳላቸው ጠቅላይ ሚኒስትር አብይ አህመድ ተናግረዋል። መንግስት የሰኔ 15ቱን ክስተት የያዘበት ሁኔታ እጅግ ኃላፊነት የሞላበት እንደሆነ አስረድተዋል። አስደናቂ የሚባል በሚባል አመራር ነው የተከናወነው ብለዋል። መንግስት የድርጊቱ ተጠርጣሪዎችን ለመያዝ በሚል የተቃውሞ ድምጾችን ያፍናል በሚል ከአንዳንድ ወገኖች የሚሰነዘሩ አስተያየቶችንም ማጣጣላቸው ይታወቃል። በዚሁ በጋዜጣዊ መግለጫቸው በእርሳቸው የሚመራው የለውጥ ቡድን በዲሞክራሲና የሰብአዊ መብት ላይ ያለው አቋም አለመቀየሩንም ጠቅላይ ሚኒስትሩ አብራርተዋል። የጠቅላይ ሚኒስትር አብይ መንግስት ከዲሞክራሲና ከሰብአዊ መብት አያያዝ አንጻር ያሉ ሁኔታዎችን ለማሻሻል እየሰራ ስለመሆኑ በቂ አመላካቾች እንዳሉ አንድ ዓለም አቀፍ ተንታኝ ተናግረዋል። ከመንግስት ምላሽ አንጻር የቀጠሉ ችግሮች መኖራቸውን እኚሁ ተንታኝ ያስረዳሉ። እስክንድር ፍሬው ተከታዩን ዘገባ ይዟል። ትናንት ተራው የጠቅላይ ሚኒስትሩ ነበር። የሰኔ 15ቱን ክስተት ተከትሎ የተካሄዱ ስርዓቶችና ሌሎች እርምጃዎች በአንዳንድ ወገኖች የተተረጎሙበት መንገድ መንግስታቸውን ለወቀሳ የሚዳርግ ነበር። እርምጃዎቹን በጅምላ ከመተቸት ጀምሮ ጠቅላይ ሚኒስትሩ በዴሞክራሲና በሰማይ መብት ጉዳዮች ላይ ያላቸው አቋም መሸርሸሩን እስከ መናገር የደረሱ አስተያየቶች የሰጡ ወገኖች አልጠፉም። ጠቅላይ ሚኒስትር አብይ አህመድ ትናንት በሰጡት ጋዜጣዊ መግለጫ ከዚህ አንጻር የተለወጠ ነገር እንደሌለ ተናግረዋል። ሰብአዊ መብት አያያዝ ጋር ተያይዞ አዲስ ነገር የለም። ሰብአዊ መብት አያያዝ ጋር ምንም ከነበረን አቋም የተዛነፈ የተለየ ነገር እየተካሄደ አይደለም። አሁንም ጨለማ ቤት የለም። አሁንም ጥፍር አይነቀልም። አሁንም ሰው አይገረፍም። በህግ አግባብ ይያዛል፣ በህግ አግባብ ይፈታል። ሰብአዊ መብት ላይ የጀመርነውን የዴሞክራሲ አውድ የማስፋት ነገር ከማስፋትና ከማዘመን ውጪ ወደ ኋላ የተመለሰ ነገር እና ብንፈትሸው የሚያስብል ነገር የለም። የዓለም አቀፉ ክራይሲስ ግሩፕ የኢትዮጵያ አጥኚ ዊሊያም ዴቪድሰን እንደሚሉት መሬት ላይ ያሉ ሁኔታዎችም ጠቅላይ ሚኒስትሩ የተናገሩትን የሚያረጋግጡ ናቸው። ጠቅላይ ሚኒስትሩ እየጠቀሱት ያለው ነጥብ ከረጅም ጊዜ አንጻር ዴሞክራሲያዊ ስርዓት እንዲገነባና የሰብአዊ መብት ሁኔታ እንዲሻሻል ቁርጠኛ የሆነ መንግስት እንዳለ ነው። ይህንን የሚያረጋግጥ መረጃ ደግሞ አለ። እየተካሄዱ ካሉ የህግ ማሻሻዮች አንጻር አፋኝ የነበሩትን የጸረ ሽብር የሲቪክ ማኅበራትና የመገናኛ ብዙሐን አዋጆችን የማሻሻልና አፋኝነታቸውን የመቀነስ ሥራ የተሰራ ነው። ከፍተኛ የሆኑ የፖለቲካ ሹመቶችም ይታያሉ። በቅርቡ እንኳን የሂዩማን ራይትስ ሰዎች የአፍሪካ ዳይሬክተር የነበሩት ዳንኤል በቀለ መንግስታዊውን የሰብአዊ መብት ኮሚሽን እንዲመሩ ተሹመዋል። እነዚህ ነጥቦች መንግሥት ከረጅም ጊዜ አንጻር በሰብአዊና በዲሞክራሲ ዘርፍ ያለውን ሁኔታ ለማሻሻል ያለውን ፍላጎት አመላካች ናቸው ነው ያሉት። ቀደም ሲል በኢትዮጵያ የዓለም አቀፍ ሚዲያ ወኪል ሆነው ያገለገሉት የአሁኑ የክራይሲስ ግሩፕ ባልደረባ ዊሊያም ዴቪድሰን የአጭር ጊዜ በማለት የገለጹትን የመንግስት እርምጃ ግን በተመሳሳይ መንገድ አልተመለከቱትም። ከአጭር ጊዜ አንጻርና ከመንግስት የአጭር ጊዜ ምላሽ አንጻር ግን የቀጠሉ ችግሮችን እናያለን። መንግስትን መንታ መንገድ ላይ ያቆሙ አማራጮችን እናያለን። አስቸጋሪ በሆኑ የፖለቲካና የጸጥታ ጉዳዮች ምክንያት ለበርካታ ፖለቲካዊና የጸጥታ ጉዳዮች ምላሽ ለመስጠት ተገዷል። መንግስት በአማራ ክልል ለተፈጠረው ክስተት የሰጠው ምላሽ ሊጠቀስ ይችላል፣ ወይ ደግሞ በሲዳማ ለተፈጠረው ክስተት የሰጠው ምላሽ ሊጠቀስ ይችላል። ያንን ክስተት ተከትሎ ከፍተኛ እስራት መፈጸሙ፣ የፖለቲካ መሪዎች መታገድ የክልሉ ጸጥታ በመከላከያ ኃይሉ ስር እንዲሆን መደረጉ፣ የጸጥታ ኃይሎች ለተቃውሞ የወጡ ምናልባትም አለመረጋጋት የፈጠሩ በርካታ ሰዎችን መግደላቸው፣ ይህ የሚያመለክተው ከአጭር ጊዜ ምላሽ አንጻር መንግስት አሁንም ጨቋኝ ተብለው ሊገለጹ የሚችሉ ተግባራትን እንደሚፈጽም ነው። እነዚህ ደግሞ መንግስት ዲሞክራሲያዊ ስርዓትን ለመገንባትና ሰብአዊ መብትን ለማሻሻል ካለው የረጅም ጊዜ ቅድ ጋር አይጣጣሙም ነው ያሉት። መንግስት እርምጃ ከመውሰድ ውጪ ሌላ አማራጭ ነበረ ወይ የሚል ጥያቄም ለእኚህ ዓለም አቀፍ ተንታኝ አቅርብ ያለው በተለይ ከሰኔ 15ቱ ክስተት ጋር በማያያዝ መልሰዋል። እሳቸው ለዚህ ጥያቄ በሰጡት ምላሽ መንግሥት የሰኔ 15ቱን ክስተት ተከትሎ ስለ ወሰዳቸው እርምጃዎች ተገቢ መሆንና አለመሆን ከወዲሁ መናገር እንደማይቻል ጠቅሰዋል። ሁላችንም ጊዜያችንን ማጥፋት ያለብን በኢትዮጵያ የተፈጠሩትን ክስተቶች ከተገቢው ሁኔታ ጋር በመተንተን ነው። የታሰሩት ሰዎች ስንት ናቸው? እነማን ናቸው? የታሰሩትስ በምን ምክንያት ነው? ተገቢውን ሕጋዊ መንገድስ የተከተለ ነው ወይ? የመሳሰሉትን በመጠየቅ ከዚያ ለፀጥታ ሁኔታው ለግድያዎቹና በዙሪያው ላለው ሴራ የተሰጠው ምላሽ ተገቢ መሆኑን እንገመግማለን። ካሳምነው ጽጌ ጋር ምንም አይነት ግንኙነት የሌላቸውና በአማራ ክልል በተፈጸመው ጥቃት ተባባሪዎች ያልነበሩ ሰዎች ታስረዋል በሚል በመንግስት ላይ የሚሰነዘሩ ያልተረጋገጡ ወቀሳዎች አሉ። ያ እውነት ከሆነ ችግር አለው። መንግስት ሰዎችን በስህተት አስሯል ማለት ነው። አለበለዚያም ሆን ብሎ ከግድያው ሴራ ውጪ በሆነ ሌላ ወንጀል ሰዎችን አስረዋል ማለት ነው። እናም እነዚህ አይነት ዝርዝር ሁኔታዎች ናቸው በፍርድ ሂደቱ ልንረዳቸውና ልንከታተላቸው የሚገቡት መንግስት ለሰኔ 15 ሁኔታ የሰጠው ምላሽ ተገቢ መሆን አለመሆኑን መገምገም እንድንችል ነው ያሉት ጠቅላይ ሚኒስትር አብይ አህመድ ትናንት በሰጡት መግለጫ ከአጭር ጊዜ ምላሽ አንጻርም ቢሆን መንግስታቸው ኃላፊነት በተሞላበት ሁኔታ መንቀሳቀሱን አብራርተዋል። መፈንቅለ መንግስቱ ካጋጠመ በኋላ የሰቀል ነው የለም፣ የረሸን ነው የለም፣ በህግ አግባብ የባህርዳር አካባቢ አርሶ አደሮች በሚያስደንቅ ሁኔታ አባብለውም ማርከውም ጠቁመውም አስይዘው ለመንግስት ካቀረባቸው ሰዎች ውጭ ለመንግስት እጁን መስጠት ፈልጎ አደጋ የደረሰበት ሰው የለም። ሲታኮስ የሞተ ሊኖር ይችላል። በተጨባጭ ግን ወንጀሉ በህግ እንዲታይለት ለህግ ራሱን ካቀረበ በኋላ አደጋ የደረሰበት ሰው የለም። ይሄ ሆኖ አያውቅም በኢትዮጵያ ታሪክ። ይህን ነው ትውልድ ወደፊት ይህ መፈንቅለ መንግስት እንዴት ተጀመረ እንዴት ተሰራበት፣ የሚዲያ ሰዎች እንዴት አራገቡት እንዴት ገንዘብ ያላቸው ሰዎች ገንዘባቸውን አስተባብረው ለዚህ ጉዳይ አሰለፉ፣ እንዴትስ ተገታ የሚለውን ወደፊት ታሪክ በዝርዝር የሚያወጣ ይሆናል። የሆነ ሆኖ ከዚህ አንጻር አስደናቂ የሚባል ሊደርሺፕ ነው የተከናወነው ሶስት መቶ ሀምሳ ሰው ገደማ አስረን መቶ ምናምኑን ወር አርባ ቀን ባልሞላ ጊዜ ፈተን ሌሎቹንም በዚያው ፕሮሰስ መኖራችን ፍጥነቱን የሚያሳይ እንጂ የማፈን ቴንደንሲ የለም። የሰኔ አስራ አምስቱን ክስተት በተመለከተ የተሳሳቱ መረጃዎችን የሚያሰራጩ ሰዎች መኖራቸውንም ጠቅላይ ሚኒስትሩ ለጋዜጠኞች ተናግረዋል። ነገር ግን በዚህ ጉዳይ ተሳትፈው ቢታወቅባቸውም ባይታወቅባቸውም የጉዳዩ መክሸፍ ያንገበገባቸው ሰዎች በተለያየ መንገድ ይገልጻል። ለምሳሌ አንድ ቀላል ኤግዛምፕል ይህ ጉዳይ ጸያፍ ነው፣ ተገቢ አይደለም፣ እናወግዘዋለን ብለን ከዚያ በኋላ እንዴት እንፍታውን መምከር ሲገባን የጉዳዩን አፈጻጸም በጠራራ ፀሐይ በ11 ሰዓት ማንም ሰው እያዩ የተፈጸመውን ጉዳይ ከፈጻሚዎቹ ማውጣት የሚፈልግ ኃይል አለ። ይሄ ከፈጻሚዎቹ ማውጣት የሚፈልገው ኃይል የፌዴራል መንግስት፣ ወይም ሌሎች ኃይሎች ናቸው፣ ሴራ ሰርተው እዚያ አካባቢ ያሉትን ሰዎች የገደሉት ብሎ ከነዛ በኋላ የተገደሉት ሰዎች ላይ ግን እኩል አቋም የለውም። ሌሎች ሰዎች ከሱዳን መጥተው ወይም ከሊቢያ መጥተው አማራ ክልል ያሉ አመራሮችን በጅምላ ከገደሉ ሁሉም የሞቱ ሰዎች ኢኳሊ የሚወደሱበት ወይም እንደ ስልጣን ልካቸው የሚሞገሱበት መሆን ነበረበት። ነገር ግን ግማሹ ጀግና፣ ግማሹ ምንም የሆነበት ምክንያት በግድያ ውስጥ ያለውን ኢንቴንሽን ያሳያል። ግድያው ሲነሳ ሌላ ሰው ገደለ ይባላል። ሙገሳና ውዳሴ ሲነሳ ግን መርጠ የፈለግከውን ታወድሳል፣ የተቀረውን ታራክሳለ። እንደነዚህ አይነት ነገሮች ሞቱ አልሞቱም ሞቱ አልሞቱም። የኢትዮጵያ ሕዝብ መገንዘብ ያለበት በወንጀለኛ መቅጫ 238 እንደተቀመጠው ህገ መንግስታዊ ጥቃት የሚባለው ስልጣንን በሰላማዊና ዴሞክራሲያዊ መንገድ ውጪ ለመያዝ መሞከር ነው። ቀበሌ ላይም ይሁን ወረዳ ላይ ስልጣን በዲሞክራሲና በሀሳብ ብቻ መያዝ አለበት። ከዚህ ውጪ የባለፈው ሙከራ ሌላ መሰል ሙከራ ቢያስከትልና ሰዎች የመግደል ኢንቴንሽን ከቀጠለ ያው ለግድያ ለጥይት ተቀምጠን እንወያይ ስለማይሰራ ሌላ ገዳይ መንግስት እንፈጥራለን ማለት ነው። ይህም በደንብ ኮንሸስ መሆን ያስፈልጋል። እየሞተ እንወያይ የሚል መንግስት የለም። መንግስት ለሰላም የዘረጋውን እጅ መንከስ እንደማያዋጣም ጠቅላይ ሚኒስትሩ በዚሁ ጋዜጣዊ መግለጫ አሳስበዋል። መጀመሪያ ጥሪያችን አንገዳደል፣ ከኤርትራ ምኑ ከእስርም ተፈቱ፣ በሀሳብ እንወያይ፣ በምርጫ አሸንፉ ብለን የጋበዝነው እኛንን የታጠቀውን ኃይል፣ የታሰረውን ኃይል ይህ ኃይል ከመጣ በኋላ ትጥቁን በሰላማዊ መንገድ በድርድር በውይይት ሀሳቡን ሽቶ በህዝብ ከተመረጠ በተደጋጋሚ እንዳልኩት ስልጣናችንን በደስታ ለማስረከብ ዝግጁ ነን። ሰዎች እያስፈራሩን ስልጣን የሚይዙ ከመሰላቸው ግን እድገታችንን አያውቁትም ማለት ነው። በመፍራት እኛን ስልጣን መቀማት አይቻልም። እኛን በሀሳብ በማሸነፍ ብቻ ነው ስልጣን መቀማት የሚቻለው። በሀሳብ ማሸነፍ የሚችል ኃይል ደግሞ ካለ ሁሌም እንደምንለው አሁን ዝግጁ ነን እና ግድያ ጸያፍ ነው። በሀያ አንደኛው ክፍለ ዘመን ሰው ወንድሙን ገድሎ ስልጣን አይይዝም፣ ቢይዝም አይጸናም። የጀኔራል መንግስቱን መፈንቅለ መንግስት ሙከራ ኮሄን መንግስቱ ቢያሳኩትም ሌሎች ሙከራዎች ነበሩ ኢትዮጵያ ውስጥ አንድ የተሳካ መስል ኢትዮጵያን ግን ለዘመናት ወደ ኋላ የመለሰ ሙከራ መንግስት መሆን ከመቻሉ ውጭ በመፈንቅለ መንግስት የተረጋጋ መንግስት መፍጠር አይቻልም በተለይ አሁን ባለው ኢትዮጵያ ውስጥ እና ይህንን ነገር መኮነን መጠየፍ እንዳይደገም ማድረግ ነው ከሁላችን የሚጠበቀው መንግስት አቅም በፈቀደ መጠን እያጣራ ህጋዊ በሆነ መንገድ ሰዎችን እየፈታ ይሄዳል። የማፈን ኢንቴንሽን የለውም፣ የማፈን ልምምድም የለውም። ያ ቢሆን ኖሮ ቅድም እንዳልኩት ይሄ ሁሉ በሁሉም አውድ የሚናገር ሰው ባልኖረ ነበር። መፈንቅለ መንግስቱ በቂ ኮዝ ነው በቂ ምክንያት ነው፣ ይህን ሀሳቦ የማፈን ፍላጎት ቢኖር ለማድረግ ግን አልተደረገም። ቁጥሩ እንዳነሳሁላችሁ በጣም ጥቂት ሰው ነው የተጠየቀው። ጠቅላይ ሚኒስትር አብይ አህመድ ትናንት በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ማብራሪያ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94 ነጥብ 3 እና እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን በቀጥታ ወደ ተከታዩ ቅንብር እንውሰዳችሁ። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በሰጡት ጋዜጣዊ መግለጫ በተነሱ አንዳንድ ጭብጦች አስመልክቶ ከአማራ ብሔራዊ ንቅናቄ አብን ሊቀመንበር ዶክተር ደሳለኝ ጫኔ ጋር የተካሄደ ቃለ ምልልስ ይሆናል አሁን የሚቀርበው። አሉላ ከበደ ነው ዶክተር ደሳለኝን ያነጋገራቸው። ዶክተር ደሳለኝ ጫኔ የአብን ሊቀመንበር ጠቅላይ ሚኒስትር አብይ አህመድ በትላንትና ዕለት የኢትዮጵያን ወቅታዊ ሁኔታ አስመልክቶ ከጋዜጠኞች ለቀረቡላቸው ጥያቄዎች መልስ ሰጥተዋል። ባለፈው ሰኔ አስራ አምስት በባህር ዳርና በአዲስ አበባ የተፈጸመውን የባለስልጣናት ግድያ ተከትሎ የሰብአዊ መብት አያያዝ ተመልሶ ችግር ውስጥ ወድቋል፣ ዜጎች ይታሰራሉ። በሌላ በኩል ደግሞ የህግ ማስከበርን አስመልክቶ መንግስት ቁርጠኛ መሆን አልቻለም የሚል ሁለት መስመር ያላቸው ጥያቄዎች ተነስተዋል። ጠቅላይ ሚኒስትሩ የሰጡት ምላሽ እንስማ እና የእርስዎን አስተያየት እናስከትል። ሰብአዊ መብት አያያዝ ጋር ተያይዞ አዲስ ነገር የለም። ሰብአዊ መብት አያያዝ ጋር ምንም ከነበረን አቋም የተዛነፈ የተለየ ነገር እየተካሄደ አይደለም። አሁንም ጨለማ ቤት የለም። አሁንም ጥፍር አይነቀልም። አሁንም ሰው አይገረፍም። በህግ አግባብ ይያዛል፣ በህግ አግባብ ይፈታል። ሰብአዊ መብት ላይ የጀመርነውን የዴሞክራሲ አውድ የማስፋት ነገር ከማስፋትና ከማዘመን ውጭ ወደ ኋላ የተመለሰ ነገር እና ብንፈትሸው የሚያስብል ነገር የለም። ዶክተር ደሳለኝ በበኩላችሁ በቀደመ መግለጫዎቻችሁ አባሎቻችን ታስረውብናል፣ እነኚህን ድንገቶች ተከትሎ የሚል መግለጫ አውጥታችሁ ነበር። እንዴት ነው የሚመለከቱት የጠቅላይ ሚኒስትሩን ምላሽ? በጣም አመሰግናለሁ። እንግዲህ ጠቅላይ ሚኒስትሩ ትላንት በሰጡት መግለጫ ላይ ስለ ሰብአዊ መብት አያያዝ ሁኔታ ጨለማ ቤት የታሰረ ሰው የለም ብለዋል። እኛ በተደጋጋሚ የአብንን አመራር አባላት በምናናገርበት ወቅት አንዳንዶቹ በእርግጥም የተፈጥሮ ብርሃን በሌለበት ምድር በታች በተሰሩ ቤቶች ሶስተኛ ፖሊስ ጣቢያ የሚባለው የአዲስ አበባ ፖሊስ ኮሚሽን ልክ ህንጻ አለው እሱ ምድር ቤት አለው እና እዛ የታሰሩ ጨለማ ክፍሎች የተፈጥሮ ብርሃን ማያስገቡ፣ በጣም ቀዝቃዛና አየር እንደ ልብ ማያገኝባቸው ክፍሎች እንደታሰሩ ተደጋጋሚ ገልጸው ልናል እኛም ከፖሊስ ጣቢያው ጋር በመጋግረም አንዳንዶቹ እንዲሻሻልላቸው ያደረግነው፣ አንዳንዶቹ ደግሞ እስካሁንም ድረስ እዛው ያለበት ሁኔታ አለና፣ ጠቅላይ ሚኒስትሩ እነዚህም ነገሮች መረጃው ወይ የላቸውም ወይም ደግሞ ቦምብ ላይ ስታቸዋል ብዬ አስባለሁ። ዶክተር ደሳለኝ አሁን የሚነግሩን ዛሬ በስር ላይ ያሉ አባሎቻችሁ ወይም የአመራር አባሎቻችሁ ናቸው ወይስ ተለቀው መረጃውን እናንተ ማሰባሰብ የቻላችኋቸው ናቸው? እስካሁንም በስር ላይ ናቸው። ፌዴራሉ የመጀመሪያ ደረጃ ፍርድ ቤት አንድ ሺ በሁለት ሺና በሶስት ሺ ብር ዋስ ይውጡ ቢባልም የደህንነትና የፖሊስ ኃይሎች አካባቢ ሕግ ጋ ሆነው እንደ ገና ይግባኝ ይጠይቀው በስር ላይ የሚገኙ አመራሮች አባላቶቻችን እና ደጋፊዎቻችን አሁን ያሉበትን ሁኔታ ነው የሚገልጸው። ከቅርቡ ድንገት ባለስልጣናቱ ግድያ ጋር በተያያዘ ተጠርጥረው የተያዙ ናቸው እነህ ሰዎች ወይስ ከዚያ ቀደም ወይም በኋላ በሌሎች ጉዳዮች የተጠረጠሩና የታሰሩ ናቸው? በአዲስ አበባ ወደ አርባ የሚደርሱ አመራሮችና አባላቶቻችን በኦሮሚያ ክልል እንዲሁም በቤንሻንጉል ጉሙዝ ክልል አጠቃላይ ወደ አምስት መቶ የሚደርሱ ከእነዚህ ውስጥ ብዙዎቹ የአብን አባላት ደጋፊዎች እና አብንን በፋይናንስ ደግፋላችሁ የሚባል ናቸው። እስሩ ብዙዎቹ ከሰኔ አስራ አምስት ግድያ ጋር ተያይዞ የታሰሩ ናቸው። በምርመራ ወቅትም መጀመሪያ ሲያያዙ ተገልጾ የነበረው ከግድያው ጋር ተጠርጥራችኋል ነበር። ነገር ግን የፌዴራሉ የመጀመሪያ ደረጃ ፍርድ ቤት በሰጠው ብይን ላይ በግልጽ እንደተመለከተው ከዚህ ግድያ ጋር ተጠርጣሪዎች ምንም አይነት ግንኙነት የሌላቸው በዋና ወንጀል ፈጻሚ ተብለው ከተለዩ ግለሰቦች ጋር ያደረጓቸው የስል ግንኙነቶች የባንክ ደብተሮቻቸው መረጃ ናቸው ብሎ ያቀረበውን ፍርድ ቤት ሲመረምረው ምንም አይነት የመረጃ ልውውጥም ሆነ የስልክ ግንኙነት የሌላቸው መሆኑንና ና ይልቅም የአብን አባልነታቸው የሚያስረዱ መረጃዎች ብቻ እንደቀረበ ገልጿልና መንግስት፣ በእኛ ግምገማ የፖለቲካ ፓርቲ አመራሮች፣ የሚዲያ አመራሮች እና አክቲቪስቶችን ድምጻቸውን ለማፈንና ተገቢ ባልሆነ ስር ውስጥ እንዲወድቁ ለማድረግ ተጠቅሞበታል የሚል ጠንካራ አቋም አለ መልካም መንግስት ይሄንኑ ድንገት ተንተርሶ ተጠርጣሪዎች ያላቸውን አስመልክቶ ከወሰደው እርምጃ ትይዩ የዜጎችን ድምፅ ለማፈን ተንቀሳቅሰዋል በሚል ከአንዳንድ ወገኖች ለቀረቡ የእርስዎም ድርጅት አንዱ ነው ቀደም ብለው እንደገለጹልን ለእነኚህ ትችቶች ጠቅላይ ሚኒስትሩ መልስ ሰጥተዋል ትችቶቹ እውነታውን አያንጸባርቁም ነው ያሉት ጠቅላይ ሚኒስትር አብይ እስኪ አሁንም የእርሳቸውን ድምፅ እንስማና የእርስን አስተያየት እናስከትላለን። ሰኔ አስራ አምስት ተጠርጣሪዎች እና እሱን ተስታኮ ድምፆች ለማፈን እየተጠቀመበት ነው መንግስት የሚል ክሶች ይሰማሉ። የተባለው ድምፆች እንዲከፈቱ የወሰነው መንግስት ነው። ድምጾች መታፈን የለባቸውም የሚል ጽኑ አቋም ያመላከተው መንግስት ነው። እስረኞች የፈታው መንግስት ነው ጃ የሚደረጉ ሚዲያዎች የለቀቀው መንግስት ነው። ስለዚህ ድምፆች እንዲታፈኑ ፍላጎት የለም። ድምፆች ቢታፈኑ ኖሮ ኢትዮጵያ ውስጥ ስልክ ያለው ሁሉ ጋዜጠኛ ባልሆነ ነበረ። ድምፆች ስለማይታፈኑ ነው ሙያው ያለውም ሙያው የሌለውም ጋዜጠኛ ሆኖ ተንታኝ ሆኖ በሁሉም አውዶች እንዳሻው የሚናገረው። ስለዚህ ማፈን ፍላጎት እምብዛም የለም። ዶክተር ደሳለኝ ጠቅላይ ሚኒስትር አብይ እንደሰሟቸው በማህበራዊ መገናኛ ብዙሀን የሚታዩ አንዳንድ አሉታዊ አስተያየት ያላቸው ድምፆች ዛሬም ይሰማሉ። ምክንያታዊ ያልሆኑ ሀሳቦችም የሚቀርቡበት ሁኔታ ተፈጥሯል እና ያን እየተመለከትን አፈና ተካሂደዋል የሚለው መሰረት የለውም ነው የሚሉት። እኛ እዚህ ድምዳሜ ላይ የደረስ ነው። አንደኛ ብዙዎቹ አባላቶቻችን አመራሮቻችን ከዙ ከአንድ ወር በላይ ሆናቸዋል። የአንድ ወር የምርመራ መዝገቡም ሀምሌ ሀያ በፌዴራል የመጀመሪያ ደረጃ ፍርድ ቤት ቀርቦ መረጃው ከተፈጸመው ወንጀል ጋር በቀጥታም ሆነ በተዘዋዋ የሚያገናኛቸው ነገር የለም ብሎ በግልጽ ብዙም ሰጡበታል። ከዚህ የተለየም ይሆናል ብለን አናስብም እና በግልጽ እነዚህ አመራሮች አባላቶቻችን ለሕዝባቸው መብት በመታገላቸው እና የፓርቲ አባል በመሆናቸው ብቻ የጥቃት ሰለባ ሆኗል። ወንጀሉ ጋር ግንኙነት አለው ቢባል ቢያንስ አሳማኝ የሆነ ምክንያት አሳማኝ የሆነ መረጃ ሊቀርብ ይገባ ነበር። እስካሁን በነበረው የምርመራ ሂደት ወቅት ግን ጠቋሚ መረጃ አልተገኘባቸውም ተብሎ ነው ፍርድ ቤቱ ብይን የሰጠው። ከዛ መሰረት አድርገን ነው እዛ ድምዳሜ ላይ እየደረስነው ነው። ዞሮ ዞሮ አሁን የሚሰሙ ድምፆች አሉ፣ ልክ ነው። ግን ደግሞ እነዚህ አሁንም ድረስ ድምፃቸውን የሚያሰሙ ሰዎች በከፍተኛ ስጋት ውስጥ እንደሆኑ፣ ነገ ላለመታሰራቸውም ምንም አስተማየለንም እና ጠቅላይ ሚኒስትሩ ከልባቸው መረጃው ሳይኖራቸው እና የፖለቲካ ፓርቲዎች ድምጻቸውን በመግለጻቸው ብቻ እየተጠቁ ያሉ ወገኖች አለመኖራቸውን የሚያውቁ ከሆነ ያንም በአግባቡ ይመረምሩት፣ መልካም ነው። እስኪ አንድ የመጨረሻ ጥያቄ ላስከትለ ዶክተር ደሳለኝ ይህንን ግድያ ተከትሎ የታሰሩ ግለሰቦች ጉዳይ እየተጣራ ብዙዎቹ የተፈቱ መሆናቸውን ተናግረዋል። በእናንተ በኩል ከአባሎቻችሁ፣ ከአመራር አባላት የታሰሩ የተፈቱ አሉ? በስር ላይ የሚገኙ መኖራቸውን አረጋግጠውልናል። ብዙዎቹ የእኛ አባላት አመራሮች፣ በተለይ አዲስ አበባ ያሉት አልተፈቱም። ረሚያ ላይ አንዳንዶቹ የተፈቱ አሉ። አንዳንዶቹ ገና የግድያው ምርመራ ሳይጠናቀቅ ለምሳሌ ወለንጪቲ የሚባል ከተማ ላይ ያሉ አባላቶቻችን እስከ ሁለት አመት ተኩል የሚደርስ ፍርድ የተፈረደባቸው ያሉ፣ ዞሮ ዞሮ ማጣራቱ እንዲፈጥም እና እነዚህ ንጹሀን በቶሎ እንዲለቀቁ ነው። መንግስትም እየጠየቅ ነው ያለው እና አዲስ አበባ በስፋት የታሰሩ አመራሮች አባላቶቻችን ግን እስካሁን ድረስ ፍርድ ቤት በነፃ በዋስ ይውጡ ቢልም ይለቀቁልን አልቻልንም መልካም የአማራ ብሔራዊ ንቅናቄ አብን ሊቀመንበር ዶክተር ደሳለኝ ጫኔ ለጊዜው አመሰግናለሁ እግዜር ይስጥልኝ አመሰግናለሁ መልካም ጊዜ አድማጮች እዚህ ግድም ቆንጅት፣ የሙዚቃ ፋታ ቢኖረን። ልክ ነው። አንተንም አስቀድሞ ግን አንተንም እንግዳህንም እናመሰግናለን። ሙዚቃውን ጀመረው። የሰው ንጉሶ ታምሬ ሆ Sakar si sen, pirada ka. and <laughs> i'm <laughs>

ወደ ዘገባዎቻችን ነው አሁን የምንዘልቀው። ቻይና ለኢትዮጵያ የሰብአዊ እርዳታ የሚውል ዘጠኝ ሺ ሜትሪክ ቶን ስንዴና ሩዝ አስቸኳይ የምግብ እርዳታ ሰጥታለች። እርዳታው በተለዩ ምክንያቶች ከቀያቸው ለተፈናቀሉና በኤልኒኞ የአየር ንብረት መቃወስ ምክንያት ድርቅ በተከሰተባቸው አካባቢዎች ለሚኖሩ የሕብረተሰብ ክፍሎች የሚውል እንደሆነ ተገልጿል። ሙክታር ጀማል ዝርዝሩን ይዟል። ቻይና የለገሰችው የ7408 ሜትሪክ ቶን ስንዴ እና 59 ሜትሪክ ቶን ሩዝ በኢትዮጵያ ለተከሰተው የሰብአዊ ቀውስ እርዳታ የሚውል እንደሆነ ተገልጿል። እርዳታው በገንዘብ ሲሰላ ከ206 ሚሊየን ብር ወይም 7 ሚሊየን የአሜሪካን ዶላር እንደሚያወጣም ተገምቷል። በኢትዮጵያ የቻይና አምባሳደር ታንጂን የምግብ እርዳታውን ለኢትዮጵያ ገንዘብ ሚኒስትር ደኤታ አቶ አድማሱ ነበበና ለብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ አስረክበዋል። አቶ ምትኩ እርዳታው በወሳኝ ጊዜ የደረሰ ነው ብለውታል። ለምንድ ወቅት የምንለው እንደምታውቁት ከሁለተኛው የአመቱ አጋማሽ በአብዛኛው አርሶ አደሩ በግብርና ስራ ላይ የሚሰማራበትና የእርዳታ አቅርቦት በሰፊ የሚፈለግበት ወቅት ስለሆነ ይሄ የእርዳታ አቅርቦቱ ሳይቆራረጥ ሳይቆራረጥ አመቱን በሙሉ በተለየ እንዲሄድ የሚያስችል እርዳታ መሆኑ ለየት ያደርገዋል። ሶስተኛው በእርዳታ ቅርቦት ረገድ የኢትዮጵያ መንግስት ነው እንግዲህ በአብዛኛው ግንባር ቀደም ኃላፊነት በመውሰድ ከሀገር ውስጥ ገበያዎች እየገዛ እንደዚሁም ከውጭ ሀገርም እየገዛ እያቀረበ የሚገኘው። ስለዚህ ዛሬ የተሰጠው የቻይና መንግስት ድጋፍ የኢትዮጵያ መንግስት እያደረገ ያለውን የእርዳታ ቅርቦት ስራ በበለጠ እንዲጠናከር የሚያደርግና ለዜጎቻችን በታቀደው መሰረት በሚፈለገው መጠንና ወቅት እንዲደርስ ለማድረግ ትልቅ አስተዋጽኦ አለው። ቻይና ከኢትዮጵያ ጋር አብሮ ለመስራት ቁርጠኛ ናት ያሉት በኢትዮጵያ የቻይና አምባሳደር ታንጂያን ሀገራቸው በሀገሮች የውስጥ ጉዳይ ጣልቃ የማትገባና እርዳታውም የሰብአዊ ልገሳ መሆኑን ተናግረዋል። አምባሳደር ታንጂያን በማከልም ስለ ኢትዮጵያ ብሩህ ተስፋ ይታየኛል ብለዋል። ብሩህ ተስፋ እንደሚኖረን እተማመናለሁ። ስለዚህ ታላቅ ሀገር ኢትዮጵያ መጻኢ ዕድል ቀና እምነት አለኝ። እንዲሁም ስለ ኢትዮጵያና የቻይና መልካም ትብብር። ሁላችንም ታዳጊ ሀገሮች ነን። ሁሌ ታዳጊ መባል እናፍርበታለን። በጣም እርግጠኛ ነኝ። በመተባበር በቅርብ አድገን የህዝቦቻችንን ኑሮ እናሻሽላለን። ኢትዮጵያ ከቻይና ጋር ያላት ግንኙነት ጠንካራ መሆኑን ያስታወሱት ኮሚሽነር ምትኩ ካሳ ኢትዮጵያ በሀገር ውስጥ የሚደረገውን እርዳታ ከ50 በመቶ በላይ በራሷ እየሸፈነች ትገኛለችም ብለዋል ኮሚሽነር ምትኩ በማከልም የቻይና ሰብአዊ እርዳታ የሚውለው በግጭት ምክንያት ከመኖሪያቸው ለተፈናቀሉ ወገኖች እና በድርቅ ለተጎዱ የሚደርስ መሆኑንም ተናግረዋል። ለዚህ ዛሬ ንክክል ያደረግነው እርዳታ የ2019 እንደ አውሮፓውያን አቆጣጠር ለሰብአዊ ድጋፍ ያደረግነው ቁጥር አለ 83 በሱ መሰረት ድጋፍ የተደረገ ነው። የድጋፍ በ 2019 እንደ አውሮፓ አቆጣጠር በወጣው የሰብአዊ ድጋፍ ስነ ላይ ተመለከተው በመላው ሀገራችን ለሚገኙ በድርቅ አደጋ በጎርፍና እንደዚሁ በመፈናቀል ጉዳት ለደረሰባቸው ዜጎቻችን የሰብአዊ ድጋፍ እርዳታ አካል ተደርጎ የሚቀርብ ነው። የእርዳታው ስምምነት በኢትዮጵያ ገንዘብ ሚኒስትር ደኤታ አቶ አድማሱ ነበበና በኢትዮጵያ የቻይና አምባሳደር ታን ጂያን መካከል ነው የተፈረመው። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን ለዘገባው እናመሰግናለን። ተከታዩ ቅንብር ወዲህ ወደ ዋሽንግተን ዲሲ ይመልሰናል። የኢትዮጵያን ተጠቃሚነት በአሜሪካ ገበያና በዓለም አቀፍ መድረጎች ለማስፋፋት ውጭ ባሉ ኢትዮጵያውያንና ትውልድ ኢትዮጵያውያን መካከል መግባባትን ለማጠናከር እየሰሩ መቆየታቸውን በዩናይት ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ አስታወቁ። አምባሳደሩ ለያዙት ቦታ ከተሾሙ አንስቶ ባለፉት መቶ ቀናት ያከናወኗቸውን ተግባራት ያሳወቁበትን ጋዜጣዊ መግለጫ ትናንት በኤምባሲው ጽሕፈት ቤት ውስጥ ሰጥተዋል። ሰለሞን አባተ ተገኝቶ ነበር። አምባሳደር ፍጹም አረጋ መግለጫቸውን ያቀረቡት በሦስት ዘርፎች ከፍለው ሲሆን የመጀመሪያው የኢትዮጵያና የዩናይትድ ስቴትስ ዲፕሎማሲያዊ ግንኙነት በለውጡ መንፈስ እንዲጠናከር መግባባትና ግልጽነት እንዲፈጠር ሲሰሩ መቆየታቸውን ተናግረዋል። ከዋይት ሀውስ ጋር፣ ከስቴት ዲፓርትመንት ጋር፣ ከዲሲ ሜሮ ኦፊስ እና ከሌሎች የተወሰኑ ከተሞች ከንቲባዎች ጋር በመገናኘት በኢትዮጵያ ውስጥ እየተካሄደ ያለው የፖለቲካና የኢኮኖሚ ሪፎርም ምንነትና ይህ እያመጣ ያለውን የሁለቱን ሀገሮች ግንኙነት በማጠናከር ረገድ ያለውን አበርክቶ ለመግለጽ ጥረት አድርገናል። በአሜሪካ መንግስት በኩልም የተገኘው ምላሽ ለውጡ ቀጣይ እድገት ለማምጣት ጥሩ እንደሆነና በቀጣይም ለውጡ እንዲጠናከር ማድረግ ላይ የበኩላቸውን እገዛ እንደሚያደርጉ ያረጋገጡበት ሁኔታ ነው። በእኛም በኩል የተጀመረው ለውጥ ኢንሽናል የሆነ ወይም ደግሞ በተለያዩ ዘላቂነትን ሊያረጋግጡ በሚችሉ ሁኔታዎች ላይ ማድረግ እንድንችል ለምሳሌ ከኮንግረስ እንዲሁም ከሴኔት የተለያዩ አካላት ጋር በመገናኘት ሪዞሉሽን ድራፍት በማድረግ ተጨማሪ የፋይናንስ ድጋፍ ሊገኝበት የሚችለውን ሁኔታ እያመቻቸ እንገኛለን። ስለዚህ በአጠቃላይ ከሁለትዮሽ ግንኙነት ጋር በተያያዘ የነበረው ሁኔታ በአመርቂ ሁኔታ ላይ እየሄደ ነው። ይህም መጀመሪያ ክሬደንሻል በማቅረብበት ጊዜ ከፕሬዝዳንት ትራምፕ ጋር ከዛም በተለያዩ አጋጣሚዎች ከሌሎች መሪዎች አመራሮች ጋር ይህንን አስተያየታቸውን የገለጹበት ሁኔታ አለ። ሁለተኛ ዘርፍ ብለው አምባሳደር ፍጹም ያነሱት በትውልደ ኢትዮጵያ ግዩራን መካከል እየተሰራ ነው ያሉት ተግባር ትውልደ ኢትዮጵያ እርስ በራሳቸው እንዲግባቡ ከማድረግ አንስቶ ኢትዮጵያ ውስጥ እየተካሄዱ ባሉ የለውጥና የእድገት እንቅስቃሴዎች ውስጥ በስፋትና በንቃት እንዲሳተፉ ማድረግንም ያካተቱ እንደሆኑ አመልክተዋል። ልክ የዛሬ ዓመት ጠቅላይ ሚኒስትር አብይ ወደ አሜሪካ በመምጣት በሶስት ግዛቶች ላይ ከዲያስፖራው ጋር ያደረጉት ግንኙነት አዲስ ምዕራፍ የከፈተ ነበር። ያንን ምዕራፍ ተከትሎ የተጀመረው መግባባት የበለጠ ተጠናክሮ እንዲሄድ ማድረግ በሚያስችሉ ጉዳዮች ላይ ህብረተሰቡ ያላቸውን ጥያቄዎች ለማድመጥ በተለያዩ ከተሞች ባለፉት መቶ ቀናት ከሀያ በላይ የሆኑ ኮሚኒቲውን የሚመለከቱ መድረኮች እንዲፈጠሩ አድርገናል። በዚህ መሰረት በሚኒያፖሊስ እና በካሊፎርኒያ ከሚገኙ እንዲሁም በኒውዮርክ ከሚገኙ ሚስዮኑ አባሎቻችን ጋራ በጋራ በመሆን በሚነሶታ፣ በካሊፎርኒያ፣ በነቫዳ፣ በቴክሳስ፣ ዋሽንግተን ዲሲ ጨምሮ በአስር ከተሞች ውስጥ ህብረተሰቡን ያሳተፉ ውይይቶችን አካሄደናል። በውይይቶች ላይ እንደ መነሻ የሆኑ የሪፎርም አፕዴቶች ወይም ለውጡ የሚገኝበትን ሁኔታዎች ተጨባጭ ወቅታዊ ሁኔታ የማቅረብ እና ከዛ በመነሳት ህብረተሰቡ ያላቸውን ጥያቄዎች እንዲያነሱ እድል በመስጠት ወዲያውኑ ምላሽ ሊሰጥ የሚችላቸውን ምላሽ በመስጠት ጊዜ የሚጠይቁትን ደግሞ ተጨማሪ ጊዜ ወስደን ወደ አገር ቤት የሚላኩትን ደግሞ ወደ አገር ቤት በመላክ ምላሽ የሚያገኙበትን ሁኔታ ሰርተናል። ይህን ስራ በቀጣይ የማጠናከርን የሚቀጥል ይሆናል ማለት ነው። ኤምባሲው በመላ ዩናይትድ ስቴትስ ባሉ ብዙ ከተሞች ውስጥ አከናውኗል ያሏቸውን የጋራ ስራዎች የኢትዮጵያውያን መድረኮች ከከተሞች ከንቲባዎች ጋር የተደረጉ ንግግሮችና በቅንጅት የተካሄዱ ክንዋኔዎችን ዘርዝረዋል። አምባሳደር ፍጹም የቢዝነስ ዲፕሎማሲ ብለው ባነሱት ሶስተኛው ዘርፍ ማብራሪያቸውን የጀመሩት ባለፈው ግንቦት መጀመሪያ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ተዘጋጅቶ ከተካሄደ ዩናይትድ ስቴትስ ከዓለም ሀገሮች አንዱን መርጣ በመዋዕለ ነዋይና እድገት ጉዳዮች ላይ ከምትመክርበት መድረክ ነበር። ኢትዮጵያ ለመጀመሪያ ጊዜ ከስቴት ዲፓርትመንት ጋራ በመተባበር ሜ 15ና 16 በዋሽንግተን ዲሲ ላይ በጣም የተሳካ የሚባል ከሀገር ቤትም ከፍተኛ አመራሮች ጭምር ተገኝተውበት ትልቅ የቢዝነስ እና ኢንቨስትመንት ፎረም ማካሄድ ችለናል። ይህ ፎረም እዚህ ብቻ አልቀረ። ከፎረሙ ቀጥሎ በኤምባሲያችን በግሩፕም በግልም የመጡ ቀጣይ ምን አይነት ስራ ላይ ሊሰሩ እንደሚችሉ የተለያዩ ምክክሮች የተደረገበትና ከዛም አልፎ አዲስ አበባ ጭምር በመጓዝ ከፕሬዚዳንታችንና ከሌሎች ከፍተኛ አመራሮች ጋር በመገናኘት የተጀመረውን ስራ ለማጠናከር ወደ ቀጣይ የኢንቨስትመንት የንግድ ስራዎች ለመግባት የተለያዩ ስራዎች ተሰርተዋል። በሁለተኛ ደረጃ ኮርፖሬት ካውንስል ፎር አፍሪካ ከሚባል በአፍሪካ ላይ ትኩረት አድርጎ ንግድና ኢንቨስትመንት ላይ የሚሰራ ማህበር ጋር በዚሁ በጋራ የተለያዩ አባላቶቻቸውንና አፍሪካ ላይ ኢትዮጵያ ላይ ኢንቨስት ለማድረግ ፍላጎት ያላቸውን አካላት ለይቶ ባዘጋጁ ጉባኤ ላይ በመገኘት እንዲሁም በአካል ቢሮም ጭምር እየመጡ የተለያዩ ውይይቶች ያካሄድንበት ሁኔታ አለ። በኤምባሲያችን በአንድ ቀን ውስጥ ከ ከስምንት ሰው በላይ ከጠዋቱ አራት ሰዓት እስከ ቀኑ አስር ሰዓት እየተዘዋወረ የቱሪዝም ማስተዋወቅ ፕሮግራም ፓስፖርት ዲሲ በሚባለው ያካሄድንበት ሁኔታ አለ። በወቅቱ አንዳንድ ሚዲያዎች ላይ ሁሉ የዘገቡበት ሁኔታ አለ። ያም የኢትዮጵያን ባህል ቅርጽ ምስሎች፣ በቪዲዮ በተለያዩ ሙዚቃዎች ለማስተዋወቅ መልካም እድል ፈጥሮልና ያለፈው ሌላው ኢትዮጵያ አባል የመችበት አገዋል ወይም ደግሞ የአፍሪካ ግሮዝ ኦፖርቹኒቲ አክት ወይም የተወሰኑ የአፍሪካ ሀገሮች ወደ አሜሪካ ገበያ ከቦታና ታክስ ነጻ እቃዎቻቸውን የሚያስገቡበትን ድል በሚመለከተ የበለጠ ተጠቃሚ ለመሆን የምንችልባቸው ከኢትዮጵያ ወደዚህ የበለጠ ኤክስፖርት መደረግ የሚችልበት ሁኔታ እንዲጠናከር የተዘጋጁ መድረኮች ነበሩ። በነዛ መድረኮች ላይ በንቃት በመሳተፍ እንዲሁም ተጨማሪ ጥቅሞች ሊያስገኙ የሚችሉ ሁኔታዎችን በማድረግ በቅርበት የሰራንበት ሁኔታ አለ። ይሄ ጉባኤ በቅርብም ደግሞ በሚኒስቴሪያል ደረጃ ኮትዲቯር ላይ የሚካሄድ ይሆናል። እዛም የካንትሪ ስትራቴጂዎች የተዘጋጁ ቀርበው የቀረው ስድስት ዓመት እንዴት ውጤታማ በሆነ መንገድ ሊካሄድ ይችላል የሚለው ላይ ውይይት የሚደረግበት ይሆናል። ስለዚህ በአጠቃላይ የመጀመሪያው መቶ ቀናት እንቅስቃሴ ወደ ኮሚኒቲ ወደ ዳያስፖራው ቀርበ ከዳያስፖራው ጋር ለመነጋገር በጣም ተስፋ ሰጪ የሆኑ ሁኔታዎች ነበሩ። ለመጀመሪያ ጊዜ በአትላንታ በተካሄደው የሰሜን አሜሪካ የስፖርት ፌዴሬሽን ጋር እንዲሁም ከሱ ጋራ በአቻ በተዘጋጁ ለምሳሌ ከዲያስፖራ ትረስፈንድ ጋር ጋዜጠኞች ካዘጋጁት መድረክ ጋር የኢትዮጵያ ቀን ሌሎችም መድረኮች ጋር በመገኘት ከመንግስት ጋር በጋራ ማክበር የሚቻልበትን ሁኔታ መንግስት ተቀራርቦ ለመስራት ያለውን ዝግጁነት ያረጋገጥንበት ሁኔታ አለ። ስለዚህ ስንመዝ ነው በአጠቃላይ በኢትዮጵያና በአሜሪካ መካከል ያለው ዲፕሎማሲያዊ ግንኙነት መንግስት ለመንግስት በጥሩ ሁኔታ ላይ እንደሚገኝ ዳያስፖራውና አገር ቤት ያለው ዳያስፖራውና መንግስት በፊት የነበሩ ክፍተቶች መጥበብ የቻሉበት ልዩነት የሚመስሉ ነገሮችን በሰላማዊ መንገድ መስተናገድ የጀመሩበት አንዳንድ ድክመቶች ያየንበትን ቢሆን እነሱ ደግሞ በሂደት እንዲታረሙ ማሳሰቢያ እየሰጠን ያለንበት ሁኔታ ላይ እንገኛለን። ስለዚህ የበለጠ እየተቀራረብን ያለነው የሚል እምነት አለ። የኢትዮጵያ ዳያስፖራ ትረስት ፈንድ መዋጮ አምስት ሚሊዮን ዶላር መድረሱን ሰሞኑን በተካሄደው ኢትዮጵያን በዛፍ የመሸፈን ዘመቻ ውስጥ በውጭ ያለው ኢትዮጵያዊና ትውልደ ኢትዮጵያ ተሳትፎን ተናግረዋል። አምባሳደር ፍጹም አረጋ ያለፉ መቶ ቀናት የሥራ አፈጻጸማቸውን ማብራሪያ ተጨማሪ ዝርዝሮችና ከጋዜጠኞችም ተነስተውላቸው ለነበሩ ጥያቄዎች የሰጧቸውን መልሶች የያዘ ተጨማሪ ዘገባ በከነገ በስቲያ እሁድ ስርጭታችን ይቀርባል። ለአሜሪካ ድምፅ ሰሎሞን አባተ ነኝ ዋሽንግተን። አድማጮች አሁን ወደ ምሽቱ የመጨረሻ ቅንብር እናልፋለን። ባለፈው መጋቢት መጀመሪያ ላይ የአዲስ አበባውን ቦሌ ዓለም አቀፍ አውሮፕላን ማረፊያ በለቀቀ በስድስት ደቂቃዎች ውስጥ የተከሰከሰውና በውስጡ የነበሩት አንድ መቶ ሀምሳ ሰባቱም ሰዎች እልቂት ምክንያት የሆነው የኢትዮጵያ አየር መንገድ ቦይንግ ሰባት መቶ ሰላሳ ሰባት ማክስ አውሮፕላን ጉዳይ አሁንም እያነጋገረ ነው። የኒውዮርክ ታይምስ ጋዜጣ ከትላንት በስቲያ ባወጣው እትሙ ከዚህ ቀደም አደጋው በደረሰ ማግስት የተነሱና ወደ ቀደመው ተመሳሳይ አደጋ የኢንዶኔዥያው ቦይንግ 737 ማክስ አውሮፕላን መከስከስ እጣ መንስኤ ምንነት የሚወስዱ ጥያቄዎችን እንደ አዲስ አንስቷል። የአውሮፕላኑ አብራሪዎች ቦይንግ 737 ማክስ 8 ላይ ስለተገጠመው አዲስ መቆጣጠሪያ መሣሪያ ጠባይ በቅጡ እንዲረዱ ያለመደረጋቸው ያስከተለው አደጋ ከታወቀም በኋላ አስፈላጊው የእርምት እርምጃ ያለመወሰዱን ነው ያተተው። ይህም ብቻም አይደለም። መንግስታዊ ተቆጣጣሪ አካል የዩናይትድ ስቴትስ የፌዴራል አቪዬሽን አስተዳደር ኤፍ ኤ ኤ ሥራውን በቸልተኝነት ሊቆጣጠረው ይገባ ለነበረው ድርጅት ቦይንግ አሳልፎ ሰጥቷል ሲልም ይተቻል። ተከታዩም ከድንገቱ ጋር የተያያዙ ዜናዎችን መነሻ በማድረግ ቦይንግን ብቻ ሳይሆን የዩናይትድ ስቴትስ የፌዴራል መንግስት አቪዬሽን አስተዳደር ኤፍኤኤን ጭምር በቸልተኝነት ከከሰሱ አንድ የአደጋው ተጎጂ ቤተሰብ እና የሕግ አማካሪያቸው ጋር የተጀመረ ቃለ ምልልስ ነው። አንድ ኬንያዊ ካናዳዊ የአደጋው ሰለባ ቤተሰብ በቅርቡ በዩናይትድ ስቴትስ ምክር ቤት የሰጡትን የምስክርነት ቃልና ቦይንግ በሁለቱ አደጋዎች ለተጎዱ ወገኖች መርጃ የሚውል አንድ መቶ ሚሊዮን ዶላር እሰጣለሁ ያለበትን ዜና አስመልክቶም የሰጧቸውን ምላሽም አካቷል። አሉላ ከበደ ነው ሁለቱን እንግዶች ያነጋገረው። የምሽቱም እንግዶቹ ራሳቸውን ያስተዋውቁና ይጀምራል። ዘካርያስ አስፋው ሸንቁጥ እባላለሁ። ቶ ልጄ ያደግኩት የተማርኩትን ኢትዮጵያ ውስጥ ነው። ወደዚህ ሀገር ከመጣሁ አንድ አምስት ዓመት ሆኖኛል። በስራ ምክንያት ነው የመጣሁት። ስሜ ሼክስፒር ፈይታ ይባላል። በሲያትል ከተማ የህግ ጠበቃና አማካሪ ነኝ። በኢትዮጵያ አየር መንገድ በረራ ቁጥር ሶስት መቶ ሁለት ላይ በደረሰው አሳዛኝ አደጋ የሟቾች ቤተሰቦችን በመወከል ቦይንግንና ሌሎችንም ከዚህ ጉዳይ ላይ ጥፋተኛ ናቸው ብለን ያመናቸውን ኩባንያዎች ወደ ህግ አቅርበን ለቤተሰቦች ፍትህ ለማግኘት ጥረት እያደረግን ነው። አቶ ሼክስፒር ከዚሁ ከህግ ጉዳይ ጋር እንቆይና እርስዎ የሚወክሏቸው ደንበኞች ስላለዎት የደንበኞቹ ፍላጎት እዚህ ውስጥ ከግምት እንደሚገባ ግልጽ እናድርግና ይህ ደጋግመን የምናነሳው የአውሮፕላኖቹ አምራች ኩባንያ በኢትዮጵያና ከዚያ ቀደም አራት ወራት በፊት ኢንዶኔዥያ ውስጥ በተመሳሳይ ለደረሰው የበርካታ ሰዎች ህይወት የጠፋባቸው የአውሮፕላን አደጋዎች ጉዳት ለደረሰባቸው ሰዎችና ማህበረሰቦች ጭምር ይላል፣ አውሮፕላኖች የተከሰከሱባቸው አካባቢ አካባቢዎች ጉዳት ደርሶባቸዋል የሚባሉ ማህበረሰቦችንም መርጃ የሚውል አንድ መቶ ሚሊዮን ዶላር መመደቡን አስታውቋል። ይህን ገንዘብ መስጠቱ የፈቀደው በመከሰሱ እንዳልሆነም ቦይንግ ይፋ አድርገዋል። ነገር ግን የተለያዩ ምላሾች እየተሰጡ ነው። ቦይንግ በራሱ የወሰደው ይህ እርምጃ አዎንታዊ ነው፣ ያበረታታል። ምንድነው የእናንተ ምላሽ? ይሄ እውነቱን ለመናገር ቤተሰቦች በዚህ አጋጣሚ በዚህ መቶ ሚሊዮን ዶላር ስጦታ ልበለው መደለል፣ ብለው ምን እንደሆነ ለመግለጽ ያስቸግረኛል። በዚህ እንዳይዘናጉና እንዳይታለሉ የግድ መምከር አለብኝ። ይቅርታ ጣልቃ ልግባ። አቶ ሼክስፒር ለምንድን ነው እንዳይታለሉ እንዳይደለሉ ያሉት? ይሄ የተጎዱ ሰዎችን ለመርጃ የተባለው ገንዘብ መሰጠቱ አይጠቅምም ነው ወይስ የተጎዱትን ሰዎች ጥቅም ያጎላል ብለው ያምናሉ? አ ያጎላል። አንደኛ ነገር ቦይንግ መቶ ሚሊዮን ዶላር ለሶስት መቶ አርባ አንድ ሰው ነው አርባ ስድስት በላይ ነው። ይሄ ገንዘብ የሚከፋፈለው እንዴት እንደሚከፋፈል ለማን ምን እንደሚደርሰው አልተገለጸም። በዛ ላይ ደግሞ ቦይንግ ይሄ ከሕጉ ጋር ግንኙነት የለውም የሚበል እንጂ ቦይንግ ልክ ይሄን መቶ ሚሊዮን ዶላር ባለው ማግስት ፍርድ ቤት መጥቶ ክሱ ላይ መልስ ሲሰጥ እንዳለ ነው የካደው። አንድም ጥፋት እንዳላጠፉ የሰሯቸው አውሮፕላኖች በጣም ሴፍ የሆኑ አውሮፕላኖችን እንደ ሰፍ ነው መልስ የሰጡት ፍርድ ቤት፣ እና ይሄ ጨዋታ ነው የያዙት። በዚህ በኩል አጥፍተናል፣ አንዳንዴም ይቅርታ ይላሉ፣ አንዳንዴም የሚጋጩ ነገሮች ይሉና፣ በዚህ በኩል ደግሞ ፍርድ ቤት መጥተው አንድም ጥፋት የለብንም ያደረግነውም ነገር የለም ብለው ኃላፊነት ሲወስዱ አይታይም። ይሄንን ነገር ለእነሱ ገጽታ ማሳመሪያ እንጂ ለቤተሰቦች አስበው እንዳልሆነ አንዳንድ ቤተሰቦች ሲናገሩ ሰምተነዋል። ይህንንም ገንዘብ በሶስተኛ አካል በኩል ነው እናስተላልፈዋለን ብለዋል። ያውም አንዳንድ ኬንያኖቹ ደንበኞቻችን ኬንያ ሁለት ቤተሰቦችን እንወክላለን በዚህ በጣም ነው ያዘኑት እና በግልጽ ወጥተው ይሄንን እንደማይቀበሉትና ህዝቡን ለማዘናጋት የቦይንግን ገጽታ ለማሳመር የተደረገ ነው። መልካም አቶ ሼክስፒር፣ ወደ አቶ ዘካርያስ ከማለፌ በፊት አሁን ባነሷቸው ጭብጦች ላይ አንድ ተከታይ ጥያቄ ላንሳ። ይሄ በቦይንግ በኩል የተወሰደው እርምጃ ይልቁን ለገጽታ ማሳመር ነው፣ ለተጎጂዎች ብዙ ጠቀሜታ የለውም፣ አብሮ ሊመጣ የሚችልም ችግር ይኖራል፣ የህግ አማካሪዎቻቸውን ሳያማክሩ ውል ውስጥ እንዳይገቡ ብለው መክረዋል። በአንድ በኩል ቦይንግ በራሱ የወሰደው እርምጃ መሆኑ አዎንታዊ ሊሆን እንደሚችል ተስፋ ሊሰጥ ይችላል ለተጎጂ ቤተሰቦች ከህግ አይን ውጪ ነው እንግዲህ ይህን የምለው ምንም አይነት ገንዘብ ያጡትን ሰው ህይወት የማይመልስላቸው መሆኑ ቢታወቅም ካሳ ከዚያ አንጻር እርሶ እስከሚያውቁት በቀጥታ ከቤተሰቦች ጋር የተደረገ እንደምትወክሏቸው ደንበኞች ከደንበኞቻችሁ ጋር የተደረገ ቦይንግ ሀላፊነት የወሰደበት ይቅርታ ጸጸት የገለጸበት የሚያውቁት ነገር አለ የለም። ቦይንግ ዜና ማሰራጫዎች ላይ ወጥተው ከሚናገሩት በስተቀር እነሱ የሰሩት ምር ሰውን ህይወት ያጠፋውን በተመለከተ አንድም አይነት ኃላፊነት ወስደው ቤተሰቦችን ለማግኘት ቤተሰቦችን ለማጽናናት እንዳዘኑ ከቤተሰቦች ጋር ምንም አይነት ግንኙነት አላደረጉም። ለዚህ ነው ይሄ የሚሰራው ስራ የገጽታ ማሳመርና ከንግድ ጋር የተያያዘ ቢዝነሳቸው ጋር የተያያዘ ስለሆነ ቤተሰቦች በዚህ ጉዳይ ልምድ ያላቸው በዚህ ጉዳይ ላይ የሚያውቁ ጠበቆችን ማነጋገር አለባቸው ይህንን ስጦታ ለመቀበል ከመሞከራቸው በፊት ማለት ነው። መልካም አቶ ዘካርያስ፣ በቀጥታው ደርሶ ልምጣ ቀደም ሲል ያነሳ ነውን የዚህ ቦይንግ ለተጎዱ ሰዎችና ማህበረሰቦች ምርጃ ያለውን የአንድ መቶ ሚሊዮን ዶላር በሁለቱ አደጋዎች ጉዳት ለደረሰባቸው ወገኖች ያሰበውን ይሄን ዜና እንዴት ተቀብላችሁት? እሺ እንዳው ከፈቀድክልኝ፣ አሉላ ወደኋላ ሄጄ እንደዚሁ ታይም ላይን ሰርቼ እንድናገር ፍቀድልኝ። እሺ ቦይንግ ማርች አስራ ስምንት ላይ ማለት ነው ከሳምንት በኋላ አደጋው ከተፈጠረ ከሳምንት በኋላ የቦይንግ ፕሬዚደንቱ ወጥቶ ምንድን ነው ያለው ነገር? እንዳውም ጥፋቱን ከቦይንግ የማራቅ ነገር ነው እና እንዳው እናዝናለን፣ ተጎጂ ቤተሰቦች ሀዘናቸውን እንጋራለን ብሎ በርቀት የተሰጠ ነበረ። የስሙላ ላይ ከልብ ያልሆነ ሐዘን ያሉ ነው የገለጹት። በቂ አልነበረም ነው የሚሉት። አዎ፣ ከዛ ደግሞ በኋላ ወደ ግንቦት ሰላሳ በፈረንጆች ከሼሮልደሮች ጋር ይኸው ፕሬዚዳንቱ እንደዚህ አይነት አደጋዎች የሚከሰቱት በቼን ኦፍ ኢቨንት ነው። አንድ ነገር ላይ ሄደን ችግሩ ይሄ ነው ብለን መናገር አንችልም ያ ችግር እስኪፈጠር ድረስ የተከሰቱ ብዙ ነገሮች አሉ ብሎ ተናገረ። ከእንደገና ደግሞ ከጥቂት ቀናት በኋላ ይኸው ሰውዬው ወጥቶ እንግዲህ ጁላይ ፎር ማለት ነው በፈረንጆቹ በዓል ነበረ፣ ኢንዲፔንደንስ ቀን የዛ ቀን ወጥተው መቶ ሚሊዮን ብር እንደሰጡና የዛኑ ቀን ደግሞ ሁሉንም ነገር የቀረበባቸውን ክስ በሙሉ ይኸው ዶክሜንት ውጄ ላይ ሙሉ በሙሉ ነው የማወራ አሉላ። እስከ ዛሬ ድረስ የሰጡትን ይቅርታ በሙሉ ገደል የሚቀ አስተባበሉ። አዎ፣ ወንድሙን እንዳጣ ሰው ሆኜ እየተደረገ ያለውን ነገር ስመለከተው በጣም ነው የሚያሳዝነው። አንድ ቀን አንድ ነገር ትላለህ፣ በሌላ ቀን ሌላ ነገር ትላለህ። ከእንደገና ደግሞ በሕግ ማዕቀፍ ውስጥ ሙሉ በሙሉ ይሄ ነገር አይመለከተኝም እያልክ ዲናይ ታደርጋለህ። ተጎጂ ቤተሰቦች እየተሰማቸው ያለውን ሕመም መግለጥ ሲጀምሩ የብር ዜና ሚዲያውን በሙሉ እንዲሸፍነው ነው የሚያደርጉት። ያው ብር ሰጠ እኮ የሚል ማለት ነው። እና ስለተጎዱት ሰዎች የማወቅም ፍላጎት የላቸውም። ሁሉንም እያዩዋቸው ያሉት በአንድ መነጽር ነው። በቃ ሁሉም ሰው ሼክስፒር እንደነገረ አንድኛው። እንግዲህ እኔ አንድ ቪክቲም ፋሚሊ ነኝ። ቤተሰቤን ወክዬ እዚህ ነው ያለው። ለመድረስ አይደለም እየሞከሩ ያሉት። ይህንን ዜናውን ባጠቃላይ በቻሉት መጠን ቁጥሩን ብዙ እያስመሰሉ በብር ነው ሊሸፍኑት የሚፈልጉት ለተጎዱት ሰዎችና ለሞቱት ሰዎች እየሰጧቸው ያለው የገንዘብ ተመን እንዴት እንደሚጎዳ ልነግርህ አልችልም አሉና፣ በጣም ነው የሚያሳዝነው። ኃላፊነት አልወሰዱም፣ በቀጥታ የልብ የሆነ ሀዘንም አልገለጹም። ይልቁንም የገዛ ጥቅማቸውን ለማስጠበቅ የሚደረግ ጥረት ነው ነው እያላችሁ ያላችሁት እንግዲህ በርካታ ቤተሰቦችን ለሀዘን የዳረገ በሀገር ደረጃም ከፍተኛ ጉዳት ያደረሰ በርካታ አውሮፕላኖች እንዳይበሩ የተደረጉበት ነው እና ምናልባትም በፍርድ ኃላፊነት ተጠያቂ እስኪሆኑና ጥፋተኝነት ሙሉ በሙሉ እስኪረጋገጥ ኃላፊዎቹ ወይም የነሱ ችግር ነው ብሎ መደምደም አይቻልም እና አውሮፕላኖች ሲከሰከሱና የሰው ህይወት ሲያልፍ ተጠያቂውን ለማግኘት የሚደረግ ጥረት ኃላፊነት እንዲወስዱም የሚደረግ ሙከራ አለ። ነገር ግን አቶ ሼክስፒር እንዲህ በዚህ ደረጃ የጎላ በዚህ ደረጃም የተለየ ትኩረት የተሰጠው ከዚህ ቀደም ከታዩት በብዙ መንገድ የተለየ ይመስላል። ምንድን ነው የእርስዎ እይታ እንደ ህግ ባለሙያ? አዎ፣ ይሄ የደረሰውም ጉዳት የደረሰበትም ሂደትና መንገድ ምናልባት ታሪካዊ ነው። የአሜሪካን እንደዚህ ለብዙ ዓመት የሰራ ትልቅ አምራች ድርጅት ራሱን ደግሞ ጥሩ አውሮፕላኖችን ሴፍ የሆኑ አውሮፕላኖችን በማምረት የሚታወቅ ድርጅት በዚህ ደረጃ በቸልተኝነት የአሜሪካን የፍትህ አካል እየመረመረው ነው ያለው። ይሄ ከፍትሐ ብሔርም አልፎ የወንጀል ጉዳይ ነው ተብሎ የአሜሪካን የወንጀል ምርመራ ቢሮ ምርመራ እያደረገበት ይገኛል። በዚህ ደረጃ ትልቅ ወንጀል የሚሆን ጥፋት ሲጠፋ ምናልባትም በታሪክ የመጀመሪያው ሳይሆን አይቀርም። የሚወጡ ማስረጃዎችም የሚያሳዩት የሚወጡት ምስክሮችም የዜና መግለጫዎች የሚያሳዩት ትልቅ ትልቅ የሆነ ቸልተኝነት። ይሄ ነገር ደግሞ እንዳይደርስ ማድረግ የሚቻልባቸው መንገዶች ሁሉ ችላ ተብለው ወይም ተዘንግተው ነው ይሄ አደጋ እንዲደርስ የተደረገው። በዚህ ደረጃ ደርሶ አያውቅም። ቅጣቱም ደግሞ ቅድም ስለ መቶ ሚሊዮን ዶላር ስናወራ ቦይንግ ከመቶ አስር ቢሊየን ዶላር በላይ ነው ባለፈው አመት የሰራ አድማጮች ሰዓታችን አበቃ ሙሉ ቃለ ምልሱን በድር ገጻችንና በፌስቡክ ገጻችን ላይ እናኖራለን አሁን የትግርኛ ስርጭት ይቀጥላል በእኛ በኩል ሰላም ደህና ደሩ ቅዳሜ እንገናኝ